አውሮፓና ጀርመን ለጀርመን አገር አቀፍ ምርጫ የሚካሄደው ዝግጅት በቀጠለበት በአሁኑ ጊዜ የትልቁ ተጣማሪ መንግስት አካል አንጋፋው የሶሻል ዴሞክራቶች ፓርቲ በምህፃሩ ኤስፔዴ ከቅርብ ጊዜያት ወዲህ ያስመዘገባቸው ውጤቶች ትኩረት ስበው ከርመዋል። ፓርቲው የቀድሞውን የአውሮፓ ህብረት ፓርላማ ፕሬዝደንት ማርቲን ሹልስን እጩ መራሄ መንግስትና መሪው አድርጎ ከሰየመበት ከዛሬ አንድ ወር ወዲህ ከፓርቲው በኩል ባመዛኙ የሚሰማው መልካም ዜና ነው። በነዚህ ጊዜያት ፓርቲው ከዚህ ቀደም ባልታየ ሁኔታ ከፍተኛ የህዝብ ድጋፍ ማግኘት ከመቻሉም በላይ ከ6500 በላይ አዳዲስ አባላትንም መመዝገቡ ነው የተገለጸው። በህዝብ አስተያየት መመዘኛዎች መሰረት በዚህ አንድ ወር ውስጥ ፓርቲው ያገኘው ድጋፍ እየጨመረ ከተፎካካሪዎቹ ከህትማማቾቹ ከክርስቲያን ዴሞክራት ህብረት በምህፃሩ ሴዴኡ ና ከክርስቲያን ሶሻል ህብረት ፓርቲ በምህፃሩ ከሴኤሱ ጋር ከመስተካከል አልፎ የበለጠበትም ጊዜ ነበረ። የፖለቲካ ሳይንስ ና የህግ ምሁር ዶክተር ለማ ይፍራሸዋ የሶሻል ዴሞክራቶቹ ፓርቲ ያገኘውን ውጤት እንደ ብዙዎች አገላለጽ የሹልስ ተጽዕኖ ነው የሚሉት። ይሁንና ዋናው ጥያቄ አሁን የተገኘው ድጋፍ እስከ መጨረሻው ይዘልቃል ወይስ አይዘልቅም ነው። በእርሳቸው አስተያየት ባለፉት አስር አስራ አምስት አመታት የሶሻል ዲሞክራት ፓርቲ ከሀያ አንድ ከሀያ ሁለት ና ከሀያ ሶስት ፐርሰንት በላይ አምጥቶ አቅም ዛሬ ሰሞኑን ምርጫ ቢሆን ማንን ትመርጣላችሁ ብሎ በየሳምንቱ በሚጠየቀው የህዝብ አስተያየት ውስጥ ሶሻል ዲሞክራቶች እንዲያውም ከክርስት ዲሞክራቶች አልፎ ሰላሳ ሁለት ሰላሳ ሶስት ፐርሰንት ደርሰዋል። ያ ማለት የእሳቸው እጩ መራዊ መንግስት መሆን ፓርቲውን በህዝብ ዘንድ ተቀባይነት እንዲያገኝ አድርጓል። ይሄ ሹልስ ኢፌክት ነው። ሌላው እሳቸው ከገቡ ወዲህ ወደ ሰባት ሺህ አካባቢ የሚጠጉ አዲስ አባላት የሶሻል ዲሞክራት ፓርቲ አባል ሆነዋል። ይሄም ባለፉት አስራ አምስት ሀያ አመታት ውስጥ እንዲሆነ አቅም እንግዲህ ይሄ እንደው ሩጫ ሲጀመር አብረው የሚሮጡ ናቸው ወይንስ እስከ መጨረሻው ሩጫ ፍጻሜ ላይ ይበቃሉ? ይሄ ወደፊት በሂደት የሚታይ ይሆናል። በዚሁ ባንድ ወር ጊዜ ውስጥ አርዴ የተባለው የጀርመን ቴሌቪዥን ጣቢያ ዛሬ የመራሄ መንግስት ምርጫ ቢካሄድ ከአንጌላ ሜርክልና ከሹልትስ ማንን ትመርጣላችሁ ብሎ ባሰባሰበው አንድ አስተያየት መመዘኛ ደግሞ 50 በመቶ ሹልትስን፣ 34 በመቶ ደግሞ ሜርክልን ብለዋል። በመመዘኛው ከተሳተፉት ግማሹ መጪው መንግስት በሶሻል ዲሞክራቶች እንዲመራ እንደሚፈልጉ ሲያሳውቁ፣ 39 በመቶ ደግሞ እህትማማቾቹን ሴዴኡንና ሲኤሱ ፓርቲዎችን እንደሚመርጡ ገልጸዋል። የሶሻል ዴሞክራቶቹ ፓርቲ በዚህ አጭር ጊዜ ውስጥ ቀድሞ የበለጠ ድጋፍ ከነበራቸው ከነዚህ ፓርቲዎች የላቀ ድጋፍ እንዲያገኝ ካበቁት ምክንያቶች አንዱ በህትማማቾቹ ፓርቲዎች መካከል ያለው አለመግባባት ነው። እንደ ዶክተር ለማ ለውጤቱ አስተዋጽኦ ያደረጉ ሌሎች ተጨማሪ ምክንያቶችንም ዘርዝረዋል። አንድ አንገላ ሜርከል አሁን እጩ መራዊት መንግስት ሆኖ መመረጣቸው ለፓርቲያቸውስ ወደፊት ውጤታማ ካልሆኑ የሚያመጣው ምንድን ነው የሚለው ውስጥ ፓርቲ አሁንም ጭቅጭቅ አለ ሌላው ህዝቡ መራጩ ህዝብ አዲስ ፊት ማየት ፈልጓል ሌላው ከአሜሪካ አካባቢ የሚነፍሰው ንፋስ እንዴት መከላከል ይቻላል የሚለውን የአውሮፓ ፖለቲካ እንግሊዞች ከአውሮፓ መውጣት እንደገና ኢጣሊያኖች እና ሌሎችም የመንገር ሀገር ነገር አስራ ሰባት አስራ ስምንት ሀገሮች በዩሮ ነው ገንዘብ ነው የሚጠቀሙት። ይሄ ገንዘብ የመዋዠቅ ነገር ያመጣል። ብዙ ገና ፈተና ያላለፉ አቅጣጫ ያላዙ ፖለቲካ መስመሮች አሉ። እነዚህ የፖለቲካ መስመሮች ላይ ማን ነው እንዴት አድርጋ ነው ጀርመን የራሷን መስመር ይዛ የጀርመንን ፍላጎት የምታስጠብቀው በሚለው ዙሪያ ላይ ጋዜጠኞችም ሆኑ ፖለቲከኞችም ሆኑ ምሁራንም ሆኑ ዛሬ የትልቅ አቅጣጫ ውሳኔ ውይይት ላይ ነው ያሉት። እና የማርቲን ሹልስ መምጣት ያደረገው ተጽዕኖ ምንድን ነው? ማርቲን ሹልስ በፓርቲ ሕይወት ውስጥ ሁል ጊዜ ከታች መጦ የታችኛውን የተጎጂውን ክፍል የሚናገረው ለጊዜው ተቀባይነት ማግኘቱ ይሄ ጥያቄ ውስጥ አይከትም። ግን ዘላቂነት ይኖረዋል በሚለው ላይ መነጋገር እንችላለን። የማርቲን ሹልስ እና የኤስፔዴ ቶሎ ወደ ላይ መውጣት ዋናው ምክንያት በክርስት ዲሞክራቶች መካከል የመራሄጥ አንገላ መርከል እጩነት ሙሉ ለሙሉ አልተቀበሉትም በ እህት ማማች ፓርቲ ደግሞ ክርስት ሶሻል ዩኒየን በሚባለው ባቫሪያ ውስጥ ባለው ካለው ፓርቲ ጋር የነበረው ውዝግብ ራሱ እስከ ቅርብ ጊዜ ድረስ ቢፈታም በንጹህ ልብ እንዳልሆነ በሚሰጡት ጋዜጣዊ መግለጫ የሚታይ ነገር ነው። እነዚህ ነገሮች ራሱ ክርስት ዲሞክራትን ጥርጣሬ ውስጥ ከቶታል። ምርጫውን እናሸንፋለን አናሸንፍም የሚል። በሌላ በኩል ደግሞ ሚዲያው የሚጫወተው ሚና አለው። ሚዲያም አዲስ ፊት ማየት ስለፈለገ እንግዲህ ለጊዜው ከፍ ብሏል። ሩጫ መጀመር ሳይሆን ሩጫ ማሸነፍ ነው እና በሂደት የሚታይ ይመስለኛል። የህዝብ ድጋፍ ማሰባሰቢያ የምርጫ ዘመቻ ላይ የሚገኙት ሹልስ ቢመረጡ ተግባራዊ አድርጋችኋለሁ ያሏቸውን እቅዶቻቸውንም ከወዲሁ እያስተዋወቁ ነው። ከመካከላቸው አጀንዳ 2010 ከተባለው ከቀድሞ መራሄ መንግስት ጌርሃርድ ሽሮደር የማህበራዊ ድጎማና የአሰሪና ሰራተኛ ግንኙነት ማሻሻያ ውስጥ አንዳንዶቹን አሻሽዬ ተግባራዊ አደርጋለሁ ማለታቸው እያነጋገረ ነው። ይህ እቅዳቸውም ከተቀናቃኞቻቸው በኩል ተቃውሞ ገጥሞታል። በአሁኑ ጊዜ በማነጋገር ላይ ስላለው የሹልስ እቅድ ምንነት ዶክተር ለማ ማብራሪያ አላቸው። አጀንዳ ሁለት ሺ አስር ምንድን ነው? ከዚህ ቀደም ለረዥም ጊዜ ስራ አጥ ሆነው የቆዩ ሰዎች ነበሩ። እነዚህ ወደ አንድ ነጥብ አምስት ሚሊዮን የሚሆኑ ሁለት ነጥብ አምስት ሚሊዮን ነበር በዛን ጊዜ እንደውም የሆኑ ለረዥም ጊዜ ስራ አጥ ሆኖ የቆዩ ሰዎች የመንግስት ድጋፍ እያገኙ ነበር የሚኖሩት እነዚህን ሰዎች ወደ ስራ አለም ለመመለስ ያደ- የተጠቀሙበት ምንድን ነው አንድ ሰው ከዚህ ቀደም ለረዥም ጊዜ ከሰራ የስራ አጥ ቁጥር ገንዘብ አንድ ቁጥር ገንዘብ ሁለት የሚባል አለ ያንን የስራ አጥ ገንዘብ ለ ሀያ አራት ወራት ከወሰደ በኋላ ነው ወደ መንግስት ድጋፍ የሚሄደው። በፊት የነበረው ራሳቸው ሶሻል ዲሞክራቶች ምንድን ነው ያደረጉት? በዚህ በአጀንዳ ሁለት ሺ አስር ላይ ከአንድ አመት በኋላ ሁሉም ሰው ወደ አጀንዳ ሁለት ሺ አስር ሀርስ ፊር የሚባል አለ። እኩል ገንዘብ ያገኝ ለረዥም ጊዜ የስርዓት የሚባለው ነገር ይጥፋ ብለው ሜዳው እንደመደሙት ማለት ነው። እንዲህ በመደምደማቸው የነበረው የስርዓት ቁጥር የቀነሰ ቢመስልም ዛሬ በዚህ በአጀንዳ ሁለት ሺህ አስር ምክንያት ወደ ሰባት ሚሊዮን የሚሆን ስራ የሚሰሩ ሰዎች ከደሞዛቸው ራሳቸውን ችሎ መተዳደር አይችሉም። መንግስታዊ ድጋፍ ተጨማሪ ይፈልጋሉ። አጀንዳ ሁለት ሺ አስር በሶሻል ዲሞክራቶች አይን ድሃውን ህዝብ የበለጠ ድሀ ያደረገና ሀብታሙን የበለጠ ሀብታም ያደረገ ነው የሚል አቅጣጫ ነው ያለው። በሌላ በኩል ደግሞ እነ ሊበራል ፓርቲ የሚሉት ምንድን ነው አጀንዳ ሁለት ሺ አስር ባይመጣ ኖሮ በአውሮፓ ደረጃ ከፍተኛ የስራ አጥ ያለበት ሀገር ሆነን ኢኮኖሚያችን ይወድቅ ነበር እና እርምጃው ልክ ነው የሚለው። አሁን ግን ማርቲን ሹልስ የሚሉት ምንድን ነው? አጀንዳ ሁለት ሺ አስር ስህተት ነበር እና መታረም አለበት በሁለት አቅጣጫዎች። ይሄ የስራ ውል ለረዥም ጊዜ የተራዘመ የሚሄደው የስራ ውል ስምምነት መቆም አለበት። ሌላው አንድ ሰው ለረዥም ጊዜ ከሰራ የሚያገኘው የስራ አጥ ገንዘብ አንድ አመት ብቻ ሳይሆን መራዘም አለበት። ሰራተኛው ህዝብ በአንድ ፋብሪካ ውስጥ አብሮ የመወሰን መብቱ በአውሮፓ ደረጃ መስፋፋት አለበት የሚል የሰራተኛውን ልብ የሚነካ ሰራተኛውን የሚያነቃቃ የምርጫ ዘመቻ ነው የጀመሩት። የኤስፒዴ ውጩ ማርቲን ሹልስ በዚህ አይነት መንገድ የምርጫ ዘመቻቸውን የጀመሩ ሲሆን ተፎካካሪያቸው የሴዲኡና የሲኤስ ውጩ መራሄተ መንግስት አንጌላ ሜርክል ግን በዶክተር ለማ አባባል አድፍጠው የሚከላከሉ ነው የሚመስለው መራሄት አንጌላ ሜርክል የሆይ ሆይ ወይም የግርግር ፖለቲካን ሳይሆን አስበውበት ረጋ ብለው ተቃራኒ ወገን የሚሄድበትን የመጨረሻ መስመር ካዩ በኋላ ከዛ ላይ በመነሳት የማጥቃት ስትራቴጂ አውጥተው የሚሄዱ ስለሆነ፣ እስከ ዛሬ ድረስ ለተደረገው ነገር የተወሰኑ ቃላቶችን ከመሰንዘር በስተቀረ እንደ ዕጩ መራዊ መንግስት ማርቲን ሹልስ ገፋ አድርገው ክርስት ዲሞክራቶች የምርጫ ዘመቻ አልጀመሩም። በእርግጥ የፓርቲው አባላት እንዴ ለምን ዝም ብለን እናያለን? በህዝብ አስተያየት ሶሻል ዲሞክራቶች እየበለጡን ነው ብሎ ቤት ውስጥ ጫጫታ ቢፈጥሩም መራዊት አንገላ ሜርከል ጠብቀው አሁን ለሚፈጠረው የማርቲን ሹልስ ተጽዕኖ የኤስፒዲ ሕዝባዊነት እየጨመረ መምጣት የሆነ መስመር እንደሚያገኙ እርግጠኛ ነኝ። በሌላ በኩል ደግሞ ማርቲን ሹልስ በፖለቲካ እደርስበታለሁ ወይ ብሎ ያሰቡት ነገር አሁን በህዝብ አስተያየት የእሳቸው ወደ ላይ ገኖ መውጣት መራዊ መንግስት ሊሆን ይችላል የሚለውን ጉጉት እየጨመረ ስለመጣ የጀመሩትን የምርጫ ማራቶን ትንፋሻቸው ሳጥር ለመሄድ ቆርጦ የተነሱ ይመስላል። እንግዲህ ማቀድሞ እንደሚገባ መስከረም ሀያ አራት ላይ የምናይ ይመስለኛል። うん。<music> ምንም እንኳን በሕዝብ አስተያየት መመዘኛዎች ሹልስ ያገኙት ድጋፍ ቢጨምርም ብዙ ጀርመናውያን ሹልስ ሜርክልን ያሸንፋሉ የሚል እምነት የላቸውም። በዚህ ረገድ በተሰባሰበ አስተያየት 50 በመቶ ሹልስ መራሄ መንግስት መሆናቸውን ይጠራጠራሉ። 36 በመቶ ደግሞ አይሳካላቸውም የሚል እምነት ነው ያላቸው። ይሁንና ዶክተር ለማ እንዳሉት በጎርጎረሳዊው መስከረም 24 2017 ዓ.ም ተምረት በሚካሄደው ምርጫ ነው የአሸናፊው ማንነት የሚታወቀው። ለማብራሪያው ዶክተር ለማ የፍራሽዋን አመሰግናለሁ። የዛሬው ዝግጅታችን እንግዲህ በዚሁ አብቅቷል። ሳምንት በሌላ ቅንብር እንገናኛለን። ደህና ቆዩን።